የዓመቱ ታህሳስ 29 የሚከበረው የኢየሱስ ክርስቶስ የልደት በዓል ወየገና በዓል በኤርትራ ክርስትና ሃይማኖት ተከታዮች ዘንድ ከሚከበሩ ሃይማኖታዊ በዓላት መካከል ትልቅ ስፍራ የሚሰጠው በዓል ነው። የእምነቱ ተከታይ የሆኑ የአስመራ ነዋሪዎችም ለበዓሉ የሚሆን አስቤዛና የእርድ እንስሳ ለመግዛት ካለፈው የቅዳሜ ገበያ ቀን ጀምረው እስከዛሬ የዋዜማው ቀን ድረስ ላይ ታች ሲሉ ነው የሰነበቱት። በዓሉን ምክንያት በማድረግ የአሜሪካ ድምፅ ያነጋገራቸው የክርስትና እምነት ተከታይ የሆኑት የአስመራ ከተማ ነዋሪ የበዓሉን ሃይማኖታዊ የአከባበር ስርዓት አስመልክተው እንዲህ ሲሉ አብራርተዋል። በቤተ ክርስቲያን ለአርባ አምስት ቀን ጾም ጾመን ከህዳር አስራ አምስት እስከ ታህሳስ ሀያ ዘጠኝ ማለት ነው። በቤተ ክርስቲያን ደግሞ ሌሊቱን በማህሌት ይታደራል በቅዳሴ ከዛ እንደ ትንሳኤ ደግሞ ከግማሽ ለሊት በኋላ እርዱ ይጀመራል ማለት ነው። ከዛ በፊት በቤተ ክርስቲያን ዘንድ አይፈቀድም ማለት ነው። ስለዚህ ያለው ቤት ያፈራውን ተካፍሎ መብላትን መጠጣትን ያሳያል ማለት ነው። ታላቁ ግን የጌታችን መድኃኒታችን ኢየሱስ ክርስቶስ ስጋው እንደሆነ መብላት ነው። በአስመራ ማይ ተመናይ በተባለ የእርድ እንስሳ መሸጫ ገበያ የቅርጫ ላም ሲገዙ ያገኘዋቸው አስተያየት ሰጪ ደግሞ ስለ ከብት ገበያው ተከታዩን ብለዋል። ዕዳጋ ድሓን ፅቡቅ እዩ ዘሎ ከብቲ ብብዙሕ ኣለዋ እቲ ዕዳጋ ከማን ኣዚ ክቡር ክበሃል ኣይከኣልኒ ገበያው ጥሩ ነው። ብዙ ከብቶች አሉ። ብዙ ውድ ነው አይባልም። የትላልቆቹ ዋጋ ደግሞ ከ7500 እስከ 8000 ናቅፋ ይደርሳል። በኢትዮጵያ እስከ 7 ሺህ ብር ማለት ነው። አሁን ያለንበት የታህሳስ ወር ነው። ብዙውን ጊዜ ከብቶች በብዛት ወደ ገበያ ስለሚቀርቡ ይረክሳል። ከእንቁጣጣሽና ከመስቀል በዓል ጋር ሲነጻጸር አሁን ግን ዋጋቸውን ትንሽ ጨምረዋል። ለበዓሉ ፍየል እንደሸመቱ የተናገሩ ሌላ አስተያየት ሰጪ ደግሞ ከመደበኛው የገበያ ቀን የዋጋ ጭማሪ መታየቱን ነው የተናገሩት። ዓመት አብ ሰላም የስናሓና ብጣዕሚ ፅቡቅ እዩ ዘሎ ናይ ክብርካ ሓደ መዓልቲ ይኸብር ሓደ መዓልቲ ይሓስር ከምኡ እዩ መልካም በዓል ይሁንልን የገበያ ነገር በየጊዜው ነው የሚቀያየረው። በተለይ በበዓል ወቅት የዋጋ ጭማሪ ይታያል። ዋናው ነገር በሰላም በዓሉን ማሳለፉ ነው። እኔ ሁለት ፍየሎች እያንዳንዳቸው ሁለት ሺህ ናቅፋ የገዛኋቸው። ትልልቅ በጎች ዋጋቸው ከ3 ሺህ እስከ አራት ሺህ ናቅፋ ይደርሳል። ሞክት ፍየሎችም ከ2 ሺህ እስከ ሁለት ሺህ አምስት መቶ ይደርሳሉ። ትንንሾቹ ከ7 እስከ ስምንት መቶ ናቅፋ። ሰው እንደ ያቅሙ ሲሸምት ታይቷል። በኢትዮጵያ ከ10 ሺህ እስከ 25 ሺህ ብር ማለት ነው። ካለፈው መደበኛ ገበያ ጋር ሲወዳደር ጭማሪ አሳይተዋል። ዛሬ በዶሮና አትክልት ገበያ ተዘዋውሬ እንደተመለከትኩት መካከለኛ ዶሮ 150 ናቅፋ፣ ከፍተኛው ደግሞ እስከ 300 ናቅፋ፣ የአበሻ እንቁላል 7 ናቅፋ፣ የፈረንጅ እንቁላል ደግሞ 8 50 ሲሸጥ ውሏል። ሽንኩርት ለኪሎ ከ20 እስከ 25 ናቅፋ፣ ቲማቲም ደግሞ ከ15 እስከ 20 ናቅፋ ሲሸጥ፣ ቅቤ ደግሞ ለኪሎ ከ300 እስከ 350 ሲሸጥ ውሏል። ለአሜሪካ ድምፅ ራዲዮ ብርሃነ በርሀ አስመራ።